ተመራጩ ፕሬዚዳንት ጆ ባይደን ጥቁር አሜሪካዊቷ ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር አድርገው ማጨታቸውን አስታውቀዋል። ከኖቬምበር ሶስቱ የአሜሪካ ፕሬዚዳንታዊ ምርጫ በፊት የቪኦኤ ዘጋቢ ሻካ ሳሊ ዩናይትድ ስቴትስ በአፍሪካ ስለምትከተለው ፖሊሲ አነጋግሯቸው ተከታዩን ዘገባ አጠናቅሮ ነበር። ደረጀ ደስታ እንደሚከተለው ያቀርበዋል። ሊንዳ ቶማስ ግሪንፊልድ በዲፕሎማሲው የሰላሳ አምስት ዓመታት ልምድ አላቸው። በስዊዘርላንድ፣ ፓኪስታን፣ ኬንያ፣ ጋምቢያ በናይጄሪያና ጃማይካ ተዘዋውረው ሰርተዋል። በላይቤሪያው የዩናይትድ ስቴትስ አምባሳደር የነበሩ ሲሆን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጉዳዮች ረዳት ጸሐፊ ሆነው አገልግለዋል። በአፍሪካ ጉዳይ ከሚያስደንቃቸው መካከል የአፍሪካ መሪዎች ስልጣን ላይ መቆየት የሚፈልጉበት የጊዜ ገደብ መሆኑን አበክረው ይናገራሉ። በአንዳንድ ሀገር በሕገ መንግስታቸው የሥልጣን ጊዜ ገደብ አልተቀመጠም። ስለዚህም ዝም ብሎ ከአመት አመት ስልጣን ላይ የሚቆይ ፕሬዚዳንት ይኖርሃል። እኔ ግን የምለው በአለም አቀፉ ማህበረሰብ በተለይም በአፍሪካ ስኬታማ ሆነናል ነው የሚካሄዱት ምርጫዎች በሙሉ የጊዜ ገደብን እንደ አንድ መስፈርት አድርገው ሲያስቀምጡ ነው። ከዚያ ቀጥሎ ሊመጣ የሚገባው ነገር ምርጫዎቹ ፍትሐዊና ግልጽ መሆናቸውን ማረጋገጥና በስልጣን ላይ ያሉት ምርጫውን ላልተወሰነ ጊዜ ስልጣን ለማቆየት የሚጠቀሙበት መሳሪያ እንዳይሆን ማድረግ ነው ይህ አይነቱ ነገር በተለይም የስልጣን ጊዜ ገደብ በሌላቸው ሀገራት የሚታይ ይመስለኛል። ሊንዳ ቶማስ ግሪንፊልድ አፍሪካ ወደ ዘላቂ ልማት እየተሸጋገረች በመምጣቷ በርካታ የዓለም ሀያላን አገራት በአፍሪካ ያላቸው ተሳትፎ እየጨመረ መምጣቱን ይናገራሉ። All of us are seeing that shift gradually happen. And I think with the, uh, ሁላችንም ያለውጥ ቀስ በቀስ እየተከሰተ መሆኑን እያየን ነው። እኔ እንደሚመስለኝ በአህጉሪቱ እንዳለ በግልጽ ከሚታየው ሀብት ጋር የሰው ኃይልም ሀብት ያለ ይመስለኛል። አፍሪካ ባላት የሕዝብ ብዛትም ወጣት ታዳጊ አህጉር ናት። እነዚያ ወጣቶች በአህጉሪቱ ምን መካሄድ እና አፍሪካ ምን መሆን እንዳለባት ትርክቱን ሲቆጣጠሩትና ሲመሩት እያየን ነው። በእርግጥ የዚያን የለውጥ ፍሬዎች ውጤት ገና አላየንም። ያን ለውጥ ማየት በምንጀምርበት ወቅት ግን አስደናቂ ነገር የምናይ ይመስለኛል። በአፍሪካ ትልቅ ተጽዕኖ ይኖረዋል ብዬም አስባለሁ። አፍሪካ የመጨረሻው መዳረሻ ምዕራፍ ናት። ይህን ሁል ጊዜ የምናገረው በአፍሪካ አህጉር ያለው እድል በየትኛውም የዓለም ክፍል የለም። ያንን በዓለም ዙሪያ እያየ ነው ይመስለኛል። ስለዚህ አፍሪካውያን ራሳቸው ከዚያ የመጨረሻው ምዕራፍ ተጠቃሚ የሚሆኑ ይመስለኛል። ቶማስ ግሪንፊልድ ለሪፐብሊካን እና ለዲሞክራት ፕሬዚደንቶች የሰሩ ሲሆን ሁለቱም አስተዳደሮች ለአፍሪካ በሚያደርጉት ትኩረት የጋራ አድናቆት እንዳላቸው ይገልጻሉ። And so I have worked. እኔ ባለሙያ አገልጋይ ነኝ። በሁሉም የአስተዳደር አይነት ሰርቻለሁ። በሁለቱም አስተዳደሮች ፖሊሲዎች በሚወጡበት ጊዜ ሁለቱም ፖሊሲዎች ተፈጻሚ እንዲሆኑ በታማኝ የቢሮክራሲ ሙያተኝነቴ አከናውኛቸዋለሁ። እኔ እንደማስበው እያንዳንዱ አስተዳደር ስትራቴጂያዊ ወይም ደግሞ የሞግዚትነት አፍሪካን በሚመለከት ሁለቱም አስተዳደሮች አፍሪካን እንደ አጋርነት የተመለከቱ ሲሆን አፍሪካ ውስጥ ያሉትን ችግሮች ለመፍታት የሞከሩትን በዚያው መንገድ ይመስለኛል። ለ35 ዓመታት ያገለገሉት ነባሯ ዲፕሎማት ሊንዳ ቶማስ ግሪንፊልድ በተባበሩት መንግሥታት ዩናይትድ ስቴትስ አምባሳደር ሆነው እንዲሰሩ በባይደን እንደተመረጡ በትዊተር ገጻቸው ባሰፈሩት ጽሑፍ እናቴ ዓለምን የተሻለች ለማድረግ በደግነትና በርኅራዬ መምራት እንደሚገባ አስተምራኛለች። በውጭ አገር የአገልግሎት ዘመኔም ያንን ትምህርት ተግባራዊ ሳደርግ ኖሬአለሁ። አሁንም ሹመቴ ከጸደቀልኝ በተባበሩት መንግሥታት አምባሳደርነቴ ተመሳሳዩን አደርጋለሁ ብለዋል።